ሰላም ፌኪ መሳከወ ሰነይ ማዛ የሄየዝ ፈድፋደ ምጽና ሲሄን ዘጠረጴዛ ማርያም ድንጌ ለህይወቴ ምርጉዛ ሰዋሰው ዘምድረ ዶዛ ንተሪየክ ወሬዛ አመለተ ፍዳ ኩንኒ ቃውመ ወቤዛ